የኤርትራ የባህል ትርኢት ቡድን በኢትዮጵያ የተለያዩ ከተሞች ጉብኝት ለማድረግ ዛሬ ከአስመራ ተነስቷል። ብርሃነ በርሄ ተከታዩ ልኳል። የኤርትራ የሰላም የባህል ቡድን በኢትዮጵያ የተለያዩ ቦታዎች የሙዚቃ ዝግጅት ለማቅረብ ዛሬ ከሰዓት በኋላ ወደ አዲስ አበባ ተጉዟል። ይህ ስልሳ ሁለት አባላትን የያዘው የሰላም የባህል ቡድን በኤርትራና ኢትዮጵያ መካከል የተጀመረውን ሰላም ለማክበርና ሁለቱን አገራት በባህል በማስተሳሰር የሰላም ግንኙነትን በይበልጥ ለማጠናከር የተደረገ የሙዚቃ ዝግጅት እንደሆነ ቡድኑን መርተው የሄዱት በኤርትራ የባህል ጉዳዮች የሙዚቃ ኃላፊ አቶ ኢዮብ ሀብተአብ ተናግረዋል። በዚህ የሰላም የባህል ቡድን የተለያዩ ትላልቅ አንጋፋና ታዋቂ እንዲሁም አዳዲስ ወጣት ዘፋኞች ሙዚቀኞችና የስብሪት የባህል ቡድንን ያካተተ ሲሆን በኢትዮጵያ ቆይታቸው ዘመናዊ ዘፈኖችንና በባህላዊ የሙዚቃ መሳሪያዎች የታጀቡ የኤርትራ ብሔሮችን የሚያንጸባርቁ ባህላዊና ዘመናዊ ዘፈኖችንና ውዝዋዜዎችን እንደሚያቀርቡ ታውቋል። ከየካቲት 16 እስከ የካቲት 21 2019 ባሉት ጊዜያት በባህር ዳር፣ አዳማና ሐዋሳ እንዲሁም በአዲስ አበባ ሚሌኒየም አዳራሽ ባህላዊ የሙዚቃ ዝግጅት እንደሚያቀርቡም ታውቋል። በዝግጅቱ ላይም አንጋፋና ታዋቂ የኢትዮጵያ ዘፋኞች እንደሚሳተፉም ለማወቅ ተችሏል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ